Voice of America. ቀጣዩ ቅንብር በግዙፉ የአባይ ግድብ ዙሪያ የኢትዮጵያና የግብፅን ውዝግብ ይመለከታል። እነሆ በሱዳን ዋና ከተማ ካርቱም ላይ ባለፈው ቅዳሜና ሁድ ኢትዮጵያ፣ ግብፅና ሱዳን ባካሄዱት ስብሰባ ላይ የግብጽ ቡድን ይዞ የቀረበውን መተማመን ማጎልበቻ መርህ የሚል ሰነድ ኢትዮጵያ ሳትቀበል ቀርታለች። ፈቅአህመድ ነጋሽ በኢትዮጵያ የውሃና ኤነርጂ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ሥራ አስኪያጅ ከባልደረባችን ሰለሞን አባተ ጋር በአባይ ጉዳይ ያደረጉት ቃለ ምልልስ ቀጥሎ ይቀርባል። አቶ ፈቅአህመድ ነጋሽ በጣም አመሰግናለሁኝ። ለጊዜው በአድማጮቻችን ስም በቅድሚያ እንደምናመሹ እንዴት አመሸህ? እኔም አመሰግናለሁ። አሁን የደወልኩልዎት ሰሞኑን በኢትዮጵያ እና በግብጽ መካከል ስለተካሄደ ንግግር ነው። በእርግጥ የሱዳንም ተጠሪዎች አሉበት ይላልና ምን ይመስል ነበር ይሄ ስብሰባና ውይይት? እንግዲህ ይሄኛው ስብሰባ በመጀመሪያ ደረጃ የሶስትዮሽ ስብሰባ ነው። ኢትዮጵያ ግብጽም ሱዳንም እኩል ባለድርሻ አካላት ናቸው በዚህ ስብሰባ ላይ። ስብሰባው የተካሄደው ካርቱም ላይ ሲሆን ያው ጃንዋሪ አራት እና አምስት ሀያ አስራ አራት ነው የተካሄደው። ይህ ስብሰባ ሶስተኛ ስብሰባ ነው። መጀመሪያ ላይ ኖቨምበር አራት ከዚያም ዲሰምበር ዘጠኝና አስር ይህኛው ደግሞ ሶስተኛው ነው። ይህ ስብሰባው አላማ ያው እንደሚታወቀው ባለፈው አመት መጨረሻ ላይ የዚህ የታላቁ የኢትዮጵያ ህዳሴ ግድብ የኢንተርናሽናል ኤክስፐርቶች ፓናል ሪፖርት ወጥቷል። በዛ ሪፖርት ውስጥ ምክረ ሀሳቦች ነበሩ ለኢትዮጵያ መንግስት የተሰጡ እንዲሁም ለሶስቱ ሀገራት። ስለዚህ የእኛው ስብሰባ ዚ የኢንተርናሽናል ኤክስፐርቶች ፓናሉ ለሶስቱ ሀገራት የሰጠው ምክር ሀሳብ ማለትም ሁለቱ ጥናቶች የሃይድሮሎጂ ሲሙሌሽን ሞዴል እና የወሰን ተሻጋሪ የማህበራዊ ኢኮኖሚያዊ እና አካባቢያዊ ትንተና ጥናቶች ይሻሻሉ ያለውን በጋራ የሚተገብሩበትን ማዕቀፍ ለመፍጠር ነበረ የተሰበሰቡ። ያ ቡድን በራሱ በግድቡም ላይ አንድ ጊዜ እንደዚሁ የመዋቅር ችግር አለበት የሚል ግምገማም ይዞ ወጥቶ ነበር መሰለኝ። በፍጹም ሪፖርቱ ላይ የለም። ሪፖርቱ ያለው ግድቡን በተመለከተ አንደኛ ግድቡ ዲዛይን ሲደረግ የተከተለው ዓለም አቀፍ ደረጃን ተከትሎ ነው የተሰራው ነው ያለው። የግድቡንም በአብዛኛው አይም ብሉምበርግ ላይ የወጣውን አይቻለው ስለ ግድቡ የሚያርፍበት መሰረት ነው። ያን በተመለከተ ያለው ግድቡ እና የሀይል ማመንጫ ቤቱ ያረፈበት አለት በጣም ጠንካራና አስተማማኝ ነው ብሎ ነው ያወጣው። ስለዚህ እዛ ላይ የወጣው የተሳሳተ መረጃ ነው ለማለት፣ እንደውም ካርቱሙን ሁሉ የሚያሰጋት ሁኔታ ወደፊት ሊፈጠር ይችል ይሆናል የሚል ስጋት ሁሉ ተንጸባርቆ እንደነበር አስታውሳለሁ። እሱ በፓናሉ ሳይሆን ያው ሱዳን ውስጥም ግብጽም ውስጥ የተወሰኑ አካላቶች አሉ፣ ስለ ግድቡ ውዥን ብር በመንሳት ህዝቡም ለማሸበር የሚሞክሩ እነሱ በአብዛኛው የጻፉ ነው። ምናልባትም በቅርብ ጊዜ ሰምቶ ይሆናል የቀድሞ የግብፁ ሚኒስትር ነስር አላም ይባላሉ። ዶክተር ነስር አላም ግድቡ ይሰጥማል የሚል ነገር ሁሉ ጽፏል። እንግዲህ ሳይንሳዊ ያለሆነ ጉዳይ አንስቶ ግድቡ ይሰጥማል ወደ መሬት የሚል ነገር እያነሱ ነው ያሉት እና እንደዚህ አይነቱ ዥንብሮች የተለመዱ ስለሆነ ያው በአብዛኛው እየተከታተሉ ውሸት መሆናቸው ለህዝብ ማስረዳቱ ነው የሚሻለው። በዚህ በከትናንት በስቲያው በቅዳሜና በእሁዱ የካርቱም ስብሰባ ላይ ግብፅ ይዛ የቀረበችው ሀሳብ ነበር ኢትዮጵያ ያልተቀበለችው ተብሏል። እና ምንድን ነበር ያ ሀሳብ? ምንስ ላይ ተደረሰ? እንዴት ተነሳ? ይሄ ሀሳብ ሲጀመርም፣ እንግዲህ ምንድን ነው፣ ቅድም እንዳነሳሁት አሁን ቀሪው ስራ ሁለቱን ጥናቶች ማለትም የሃይድሮሎጂ ሞዴሊንግ ጥናት በፊትኛው ሰርተናል። የኢትዮጵያ መንግስት ሰርቶታል በቂ ሁኔታ ግን የዚህ የኢንተርናሽናል ኤክስፐርቶች ፓናል ሦስቱ ሀገሮች አንድ ላይ ቢሰሩ ግኝቱ ላይ የበለጠ መተማመን ይኖራል ስለሚባል ያው ጥናቱን እንደገና አንድ ላይ ለማሻሻል ነው የተስማማ ነው። ሌላው የወሰን ተሻጋሪ ኢኮኖሚ ማህበራዊና አካባቢያዊ ትንተና ነው። ይህኛውን እኛ ስንሰራ በፊት ለፕሮጀክቱ ሁለተኛ ደረጃ ወይም የሰከንደሪ ዳታ ላይ ተመስርተን ነው የሰራ ነው። ምክንያቱም መጀመሪያ ዳታ ማግኘት አንችልም። ግብጽና ሱዳን ሉዓላዊ ሀገሮች ስለሆኑ እዛ ውስጥ ገብቶ ጥናቱን ማካሄድ አይቻልም። ያን ጊዜ ኢትዮጵያ ወደ ግንባታው ከመሄዷ በፊት እነዚህን ሀገሮች ለማጥናት ወይም አብሮ ለመስራት ያቀረበችው ጥያቄ ነበረ? አላቀረብንም። ምክንያቱም የምናቀርብበትም ማዕቀፍ የለንም። በሀገራቶቹ መካከል ይህን በተመለከተ ምንም አይነት ስምምነት ስለሌለ አይጠየቅም፣ አልጠየቅንም። ምክንያቱም ማዕቀፍ መኖር አለበት። ህጋዊ ማዕቀፍ፣ አደረጃጀት መኖር አለበት። ይህን ጉዳይ ለመፈጸሚያ በሌለበት መነጋገርም ባልነበረበት ሁኔታ ስለነበረ አልጠየቅንም። አሁንም የምንጠይቅበት ሁኔታ ላይ አይደለንም። እንግዲህ አሁን ቀጣይ ስራ የሚባሉ እነኝን ሁለት ጥናቶች ለማስጠናት የስራ ዝርዝር ተዘጋጅተዋል። ኢንተርናሽናል ፓናሉ የቲኦአር ተርሞፍ ሪፈረንስ ወይም የስራ ቢጋር አዘጋጅተዋል። ስለዚህ ያንን ማሻሻልና አማካሪ መቅጠር ነው። ጥናቱን የሚያጠናው ዓለም አቀፍ አማካሪ ነው። ያው በጋራ የምንቀጥረው ዓለም አቀፍ አማካሪዎች ናቸው ጥናቱን የሚያጠኑት። አማካሪ መቅጠር ነው፣ ስራውን መከታተል ነው፣ መጨረሻ ላይ ውጤቱን መገምገምና መቀበር መቀበል ነው። እና ይህንን ለመስራት የሶስቱ አገር ባለሙያዎች ብቃቱ አላቸው። ኢቨን እንኳን ያንሳውን ጥናቱን ራሱ ማጥናት እንችላለን የምል ነው በኢትዮጵያ በኩል የቀረበው በሱዳን በኩልም የቀረበው ተመሳሳይ ነው። የራሳችን የሶስቱ ሀገር ባለሙያዎች ይህን ስራ መስራት ይችላሉ የሚል ነው። በግብጽ በኩል መጀመሪያ ላይ የቀረበው ኮሚቴ ሲቋቋም ይህን ስራ ለመከታተል አለም አቀፍ ባለሙያዎች የኮሚቴው አባል መሆን አለባቸው የሚል ሀሳብ ነው ያቀረቡት። አለም አቀፍ ማለት ከሶስቱ ሀገሮች ውጭ የሆኑ ባለሙያዎች ማለት ነው። አዎ ከሶስቱ ሀገሮች ውጭ የሆኑ ባለሙያዎች። እንዲያውም ብቻል ብቻል በፊት የዚህ ኢንተርናሽናል ፓናል አባል የነበሩት አራቱ ኤክስፐርቶች መጥተው ይሳተፉ የሚል ሀሳብ ነው ያነሱት። እኛ ደግሞ የተለመደ አይደለም፣ ስራውን በራሳችን መስራት እንችላለን። አማካሪ አለም አቀፍ አማካሪ ለመቅጠር ሌላ አለም አቀፍ አማካሪ መቅጠር የተለመደ አሰራር አይደለም፣ እና ይህንን ብዙም ተቀባይነት እንደሌለው ነገር ናቸው። ኋላ እነሱም ተቀበሉት ከተቀበሉት በኋላ ግን በሂደቱ ላይ ግጭት ሊፈጠር ስለሚችል ስምምነት ላይኖር ስለሚችል ሌላ ፓናል ጎን ለጎን እናቋቁም የሚል ነገር ደግሞ ይዞም፣ ለምንድን ነው ከመነሻው ስለ ግጭት የምናወራው ስለ መስማማት ስለ አብሮ መስራት ብናስብ አይሻልም ወይ? እንደዛም ሆኖ ይህ ሁኔታ ሲከሰት፣ ሊከሰት የሚችለው ደግሞ የመጨረሻው የጥናቱ ሪፖርት ሲቀርብ ነው እና አስፈላጊ ከሆነ ያን ሚኒስትሮቹ ተስማምተው ይቅጠሩ የሚል ሀሳብ እኛ በኢትዮጵያ በኩል ቀረበ፣ በሱዳን በኩልም ድጋፍ አገኘ። ስለዚህ እስከ መጨረሻው ድረስ አሁኑኑ ኢንተርናሽናል ፓናሉ ተቋቁመው ከሦስቱ አገሮች የሚቋቋመው ኮሚቴውንም የሚቀጠረውንም ኢንተርናሽናል ኤክስፐርት እንዲቆጣጠር ውሳኔ እንዲሰጥ እሱ ውሳኔ ተቀበ አስገዳጅ እንዲሆን የሚል ነገር በተደጋጋሚ አነሱ። ይህ አካሄድ የተለመደም ስላልሆነ በመሪ ደረጃም ደግሞ የማንቀበለው ስላልሆነ ያው ተመልሶ አስቦ እንዲመጡበት ተነጋግረን የተለያየ ነው። ግብፅ ይህንን ሀሳብ ያቀረበችው መተማመንን የመገንባት መርህ በሚል ነው። ይሄም ደግሞ ኢትዮጵያ የግብፅንና የሱዳንን የውሃ ደህንነት እንድታከብር የሚጠይቅ ነው። በኢትዮጵያ በኩል እንደዚህ አይነቱን መተማመን ለመገንባት የተፈጠረ ችግር ወይም ያለባት ስጋት አለ። የቀረበው መርህ የተባለው በነገራችን ላይ እየተለየ ነው። ደግሞ እሱ ከዚህ አጀንዳ ጋር አይገናኝም እንግዲህ ስብሰባ ቅድም እንዳነሳሁት የዚህ የኢንተርናሽናል ኤክስፐርቶች ፓናል ምክረ ሀሳብን የአተጋባበር ማዕቀፍ ለመፍጠር ነው። እና ሲመጡ ወደ ሰባት ነጥብ የያዘ የምስራቅ ናይል የመተማመን ማጎልበቻ መርህ የሚል ሰባት ነጥብ የያዘ ፕሪንስፕሎች ነው ይዞ የመጡት። አንደኛ፣ የኢንተርናሽናል ኤክስፐርቶቹ ምክረ ሀሳብ ውስጥ የዚህ አይነት መርህ ላይ ተነጋገሩ የሚል ነገር የለም። ሁለተኛ፣ ከአተጋባበሩም ጋር ግንኙነት የለውም። ሶስተኛ አጀንዳውም ውስጥ አልነበረም። በአራተኛ ደረጃ እነኚህ የተባሉት መርሆች ኢትዮጵያ በተለይ ከፈረመችው የዚህ የናይል ተፋሰስ የትብብር ማዕቀፍ ኮኦፐሬቲቭ ፍሬምወርክ አግሪመንት ከምለው ጋር የሚጻረር ነው። በአምስተኛ ደረጃ ኢትዮጵያ ይህንን ስምምነት ስትፈርምና ስታጸድቅ ይህ ስምምነት በኢትዮጵያ ላይ የሚጥላቸው መብትና ግዴታዎች አሉ እና ያንን መብትና ግዴታ የሚጥስ ነው። ከዛ በተረፈ ግን ይህን ህጋዊ ስምምነት ወይንም እነሱ በመሪ ደረጃ ይዞ የመጡት ሌላ መድረክ አለው። በዚህ በናይል የትብብር መድረክ አማካኝነት ድርድሩ ተዘግቷል። ኦልሬዲ የተዘጋ ጉዳይ ነው እና እባካችሁ ከዚህ ጋር አይገናኝም አታንሱ ብለን በተደጋጋሚ ነገር ናቸው። ግን እሱ ላይ በጣም ያተኩሩ ነበረ እና እንዳውም ምንድን ነው ያልናቸው። እናንተ ይህንን የማይገናኝ ነገር የምታመጡት ኢትዮጵያ ይህንን እንቢ አለች ያንን እንቢ ብላለች ብላችሁ ለመክሰስ ነው እንጂ ግንኙነት የለውም እባካችሁ ተው ብልን በተደጋጋሚ ነገር ናቸው እምቢ አሉ። በእኛ በኩል ትልቁ በሀገራቶቹ መካከል መተማመንን ለመፍጠር የሠራነው ስራ ኢንተርናሽናል ፓናሉን ማቋቋም ነው። በኢትዮጵያ ግድብ፣ በራሳችን ፕሮጀክት ላይ በራሳችን የራሳችን አነሳስተን ኢንተርናሽናል ኤክስፐርቶች መጥተው በራችንን ከፍተን መቶ ሀምሳ ሶስት ዶክመንት አቅርበን ፕሮጀክቱን በተደጋጋሚ እንዲጎበኙ የፕሮጀክቱን ኮንትራክተሮች የእኛን አማካሪ መሀንዲስ እንዲያማክሩ በተደጋጋሚ ቁጭ ብለን ተነጋግረን የፈታነው ጉዳይ ነው። እና ያ ነው ትልቁ የመተማመን ስራ፣ እኛ በተግባር የሠራ ነው። እና አሁን የመጣው መርህ ምንም አይነት መተማመንን መፍጠር ሳይሆን ባይሆን ልዩነትን የሚከፍት ስለሆነ ነው ተቀባይነት እንዳይኖረው የተደረገው። ለመሆኑ ኢትዮጵያን ምን ያሳጣታል የሚል ስጋት አለ። በዛ ላይ ያ እነሱ ያቀረቡት ሀሳብ ለግብፅ የበላይነት፣ የውሃው ተጠቃሚ የበላይነት ይሰጣታል የሚል ዘገባ ነው ያነበብኩት። እና በምን ሁኔታ ነው ለግብፅ የበላይነቱን ሊሰጡ የሚችለው በኢትዮጵያ ግምገማ የበላይነት የሚሰጥ ሳይሆን፣ ለምሳሌ አሁን እዛ ውስጥ ከተቀመጡት አንዱ የኢትዮጵያ የግብፅን የውሃ ዋስትና እንድታረጋግጥ ላለሁ ያ ማለት ማለት ነው ግብፅ አሁን በአስራ ዘጠኝ ሀያ ዘጠኝና በአስራ ዘጠኝ አምሳ ዘጠኝ ስምምነት አለኝ የምትለው ድርሻ አላት። እኛ እንደ ሀገር እንደ ኢትዮጵያ ያንን ድርሻ እውቅና አልሰጠነውም፣ አንቀበለውም። የሀምሳ አምስት ነጥብ አምስት ያረጋግጥላቸው ማለት ነው። የሀምሳ አምስት ነጥብ አምስት ቢሊዮን አዎ፣ እሱን እሱን ኢትዮጵያ ዋስትና እንድትሰጥ ማለት ነው ለእነሱ። እና ይህንን እኛ እንደ ሀገርም አንከበለውም። ይህንን በድጋሚ ይዘው ቀረቡ እነሱ ማለት ነው። አዎ ይህንንም አሁን በሶስተኛውም ስብሰባ በድጋሚ ይዘው መጡ። በዛ ላይ አንነጋገርም ነው ያልናቸው። አንደኛ እኛ ወደዛ ስንሄድ በዛ ላይ እንድንነጋገር መንግስት ትዕዛዝም አልሰጠንም ተነጋገሩ ብሎ እኛ የሄድነው ልኡካን ቡድኑ የሄደው ማዕቀፉን ለመፍጠር ስለሆነ እባካችሁ ስልጣንም የለንም። ከአጀንዳውም ጋር አይገናኝም። መድረኩም ይሄ አይደለም፣ የናይል ትብብር መድረክ ነው። እና እዛ ይዛችሁ ሄዱ ስንላቸው ያው ሊሰሙ አልቻሉም። እንግዲህ ትልቁ ነገር ምንድን ነው? በተለይ ኢትዮጵያ የዚህ የናይል የትብብር ማዕቀፍ ስምምነት ፈራሚ እንደመሆኗ መጠን የዛን ማዕቀፍ መርሆ የሚቃረን ምንም አይነት ጉዳይ ላይ መነጋገር አትችልም። ግዴታ አለባት የናይል ትብብር መድረክ ላይ አንደኛው አገር የሌላኛውን አገር የውሃ ዋስትና እንዲያከብር ነው እንጂ የሚጠይቀው አንድ አገር የሌላኛውን እንዲያከብር አይጠይቅም እና ሙሉ በሙሉ የሚሳረር ነው ያንን እና ለዚህ ነው እኛም አንነጋገርም ያልነው። አቶ ፈቅ አህመድ ቅድም እንዳሉኝ ኢትዮጵያን ለመክሰስ ነው ብለናቸው ነበር እንዳሉት አልማስሪ አልዩም የሚባል የግብፅ ዕለታዊ ጋዜጣ የመስኖ ሚኒስትሩን መሐመድ አብደል ሞታልብን አነጋግሯቸው ሰሞኑን ይዞ ወጥቶ ነበር አንድ ዘገባ እና ኢትዮጵያ በግትረኝነቷ እንደ ጸናች ነው እኛ እስካሁን ድረስ ይዘን የሄድናቸውን የመደራደር እድሎች እያሟጠጥን ነው ብለው ትንሽ ኃይለ ቃላትን ሰንዝረዋል። እንዴት ነው ይህንን እናንተ የምትመለከቱት? እንግዲህ እኛ እስከምናውቀው ድረስ በአብዛኛ አንደኛው እነሱ ይዘው አምጥተው ይዘው መጥተው በእኛ በኩል ያልተቀበልናቸው ጉዳዮች ከአጀንዳው ጋር የማይገናኙ ናቸው። ለምሳሌ ከዚህ ውስጥ ሰባቱ እነኚህ ናቸው። አሁን ወደ ሀያ ነጥብ ነው ያሉት ሀያ ነጥብ ነው ያሉት እ ማይቻለው ወይንም ሀያ ደረጃ ነው ያሉት። እንኳን ሀያ ደረጃ ሊሄዱ አንድም ደረጃ አልሄዱም። በአንድ መልኩ መጥተው ያላገኙትን በሌላ መልኩ የመውሰድ ነው። ቅድም እንዳነሳሁት የኮሚቴ አባል የሆኑ አሉ ኢንተርናሽናል ኤክስፐርቶቹ ከዛ አይ የሚለውን ምክንያት ማቅረብ ሲያቅታቸው ምክንያት አቅርቡ ብለናቸው ያደረጋቸው ነበር። የሚያስፈልግበት እኛ የማያስፈልግበትን ምክንያት አቀረብን እና እነሱን የሚያስፈልግበት ምክንያት አቅርቦ ስንላቸው ሊያቀርቡ አልቻሉም። ወደ ሀያ ሰላሳ ደቂቃ ወስዶ ወጥቶ ተመካክረው የለንም ነው ያሉት። ስለዚህ የመጀመሪያ ስብሰባ ለምሳሌ በዛ መልኩ ነው ልተላለፍ የቻለው። አሁን ተመልሶ አንድ ደረጃ ሄድን ያሉት ምንድነ የኮሚቴ አባል ይሁን የተባለው ኢንተርናሽናል ኤክስፐርት ለብቻው በፓናል ተደራጅቶ ይምጣ አሉ እንጂ የቀረየሩት ምን ነገር የለም ማለት ይቻላል። ከዚህ በፊት በተካሄዱት ስብሰባዎች በኖቬምበር አራቱም በዲሰምበር ዘጠኙም ተካሄዱት ስብሰባዎች እንደዚሁም ከዛ በፊትም ደግሞ የኢትዮጵያ መንግስት ባለስልጣናትም ይሰጡ በነበሯቸው መግለጫዎች ከግብፅ ጋር ያለው ሁኔታ እየተጣጣመ እንደነበረ በተሳካ ሁኔታ ንግግሮች እየተካሄዱ እንደነበረ ነው ስንሰማ የነበረው። ምንድን ነው አሁን ድንገት ተፈጥሮ እንደዚህ አይነት ትንሽ ውጥረት ያለበት የሚመስል ሁኔታ ላይ ሊደረስ የተቻለው ምንድነው? በተለይ በሁለተኛው ስብሰባ ላይ በአብዛኛው ጉዳዮች ላይ ስምምነት ላይ ተደርሶ ነበር። በአብዛኛው ጉዳይ ላይ ማለትም፣ ለምሳሌ የኮሚቴው ዓላማ ላይ ልዩነት ነበረን። የኮሚቴው ዓላማ ላይ ተስማማን። ከዛ ውጪ የኮሚቴው ስብጥር ነበረ። የኮሚቴው ስብጥር አሁንም ተስማማን። የኮሚቴው ተግባርና ኃላፊነት ላይ በብዛት ተስማምተን ነበር። ዲሰምበር ዘጠኝና አስር በተደረገው ያኔ ቀሪ የነበረውም ይኸው ጉዳይ ነበረ። ስለዚህ በአሁኑ ስንነጋገር ይሄ አሁንም ያነሳነው ይችንኑ ጉዳይ ነው። በኢንተርናሽናል ኤክስፐርቶች ይኖሩ አይኖሩ በምለው ነው እንጂ ከዛ ውጪ ግን በሌላ ጉዳይ ላይ ሳንስማም አቀርተን አሁን እሳቸው ለሰጡት ጋዜጣዊ መግለጫ ወደዛ የሚያመራ ወደዛ ንግግርም የሚያመራ አልነበርም። ኢንተርናሽናል ኤክስፐርት አያስፈልግም። የማያስፈልገው ደግሞ በእኛ አቅም ስለሚሰራ ነው፣ በመሪ ደረጃ። ስለዚህ ይሄ ስብሰባውንም ለመቅረት ወይንም ደግሞ እንደዚህ አይነት መግለጫ ለመስጠትም እንደው ቅድመ ሁኔታ የሚሆን ጉዳይ አልመሰለንም፣ እኛ በኛ በኩል። ለመሆኑ አሁን የሚታየው ሁኔታ የግድቡን ግንባታ ሊያጓትት የሚችል ወይም በማንኛውም መንገድ ተጽዕኖ ሊያሳድር የሚችል ሁኔታ ይፈጥራል ብሎ ያስባሉ? ምንድን ነው የእነኚህ ንግግሮቹም ሆኑ የምናጠናቸው ወደፊት የምናጠናቸው ሁለቱ ጥናቶች ከግድቡ ግንባታ መርሃ ግብር ከግድቡ መጠን ከግድቡ ሂደት ጋር ምንም ግንኙነት የለውም። ምንም አይነት ተጽዕኖም አይፈጥርም። በዚህ ግድብ ላይ ወሳኙ የኢትዮጵያ ህዝብና መንግስት ብቻ ነው እና ምንም ተጽዕኖ አይፈጥርም። በዛ ላይ ሙሉ እምነት አለን። አሁን ያለው ሁኔታ በኢትዮጵያና በግብፅ መካከል የሚፈጥረው ከአሁን ከምናየው የተለየ አየር እንደዚህ ይኖራል ብለው ያስባሉ? በግንኙነታቸው አይኖርም። ምንድነው በተለይ በዚህ በሂደቱ ላይ ችግር የፈጠረው አንደኛ የግብፅ ልኡካን ቡድን ሲመጣ ውሳኔ የመስጠት ስልጣን ሳይዝ ነው የሚመጣው። አንድ ሀሳብ ይዞ ይመጣል። ከዛ ሀሳብ በመነጋገር በመደራደር እንዲህ የመነቃነቅ ጉዳይ የለውም እና በቃ የራሴን ሀሳብ ተቀባሉ ያለበለዚያ ተመልሼ ይሄዳለሁ የሚል ነው። በሁለተኛ ደረጃ የዚህ ኢንተርናሽናል ኤክስፐርቶች ፓናል ላይ በወቅቱ የተሳተፉ ሰዎች የግብፅ ልዑክ ውስጥ የሉ፣ በሙሉ የት እንደደረሱ አይታወቅም። በቃ አዲስ ሰዎች ናቸው የመጡት። በኢትዮጵያና በሱዳን በኩል ይሄ ጉዳይ የቴክኒክ ጉዳይ ሲሆን የሚቀርቡት ከሚኒስትሩ ጋር የሚሄዱት በአብዛኛው የውሃ ባለሙያዎች ናቸው። ግብጽ በኩል የሚመጡት ግን የውጭ ጉዳይ እና የደህንነት ሰዎች ናቸው። አማራጭ ይዞ አይመጡም። አንድ ጉዳይ ብቻ ነው ይዞ የሚመጡት። እነኝ ናቸው በአብዛኛው ችግር የፈጠሩት፣ እንጂ አሁንም ቢሆን ከሚኒስትሩ ጋር ለምሳሌ በመነጋገር ያው ንግግሩ መቀጠል እንዳለበት ያምናሉ። እሳቸውም እዛ ደርሶ አዲስ አበባ አልሄድም እንዳሉት ሳይሆን ስብሰባው አዲስ አበባም፣ ካይሮም፣ ካርቱም ቢደረግ እንቀጥል ለን ግን ገብቼ ልማከር ነው ያሉት። በመነጋገሩ ላይ ምንም ችግር የለም፣ ግን የፖለቲካና የዲፕሎማሲ አቅጣጫ እንይዛለን የሚል ጉዳይ ነው ያነሱት። በእኛ በኩል ግን ይህ ጉዳይ የቴክኒክ ጉዳይ ስለሆነ በቴክኒክ ይቀጥል የሚል አቋም ነው ያለን። እርስዎ ቅድም ሲነግሩኝ ወደ ካርቱም ስንሄድ ከመንግስት በዛ ነጥብ ላይ እንድንደራደር አልተሰጠንም አንዴቱ ብለውኝ ነበር፣ እና በግብጽ በኩል ደግሞ የመወሰን ስልጣን ይዘው አይመጡም ብለውኝ ነበር። ለመሆኑ የኢትዮጵያ ቡድን ሲሄድ እንዲህ አይነቱን ስልጣን ይዞ ይሄዳል? አው በጉዳዩ ላይ ማንኛውንም ውሳኔ እዛው ነው የምንወስኖው። ማለት የዚህ አተገባበር መርሃ ግብሮ አለ። በዛ የአተገባበር መርሃ ግብር ላይ ማንኛውንም ውሳኔ እዛው ቦታ ላይ ነው ምን ወስኖ ሚኒስትሩም አሉ ክቡር ሚኒስትሩ ከኛው ጋር ነው ያሉት። እና ከእሳቸው ጋር እየተማከርን እስከዛሬም የወሰንናቸውን ያደረግናቸውን አቅጣጫ ለውጦች በሙሉ እዛው ነው የምንወስነው። እኛ በዚህ ጉዳይ ላይ አንነጋገርም፣ ከአዲስ አበባም ስልጣኑ አልተሰጠንም ስላሉ ነው ጥያቄ ያነሳሁት። እና እንደዛ ከሆነና ዋናውን ስራ የሚያጓትት ከሆነ ምን ችግር ነበረው እዛው ወስኖ። በእነዚህ ጉዳዮች ላይ መነጋገር ስልጣን የለንም የሚያልኩት የቡድኑ መቋቋም ላይ አይደለም፣ መርህ ነው እንጂ እነኝህ መርሆች እኮ ከቡድኑ መቋቋም ጋር ከምክር ሃሳቡ አተገባበር ጋር ፍጹም ግንኙነት የላቸውም። እነህ መሪሆች እንግዲህ ምንድን ነው በቀላል ቋንቋ ለመናገር በተፋሰሱ ሕጋዊ ማዕቀፍ ላይ እንደራደር የማለት ያክል ነው። የተፋሰሱ ሕጋዊ ማዕቀፍ ለአስራ ሁለት ዓመት ድርድር ተካሂዶ ተዘግቷል፣ እና ያንን አሁን መክፈት አይቻልም። በቃ የተዘጋ ጉዳይ ነው። ስምምነቱን የሚያፋርምናል፣ አጽድቀናል፣ ወደዛ አንመለስም፣ ያ አልቋል ነው ያልናቸው። የቡድኑን መቋቋም ከሆነ ግን በመርህ ደረጃ ኢንተርናሽናል ኤክስፐርት አሁን አያስፈልገንም። ጥናቱ ራሱ የሚጠናው በኢንተርናሽናል ኤክስፐርት ነው። ስለዚህ የጥናቱ ውጤት ደረጃውን የጠበቀ ነው። በሁለተኛ ደረጃ ኢንተርናሽናል ኤክስፐርቶች እንደ ግጭት መፍቻ አካል አያገለግሉም። ምክንያቱም የአይፒኦኢ ወይም ኢንተርናሽናል ፓናሉ ስራውን ሲሰራ አራቱ እዛ ውስጥ የነበሩ ኤክስፐርቶች አንድም ቀን ልዩነት ሲፈጠር ስብሰባውን ጥለው ይወጣሉ እንጂ እኛን ለማግባባት የሞከሩት ሙከራ የለም። አቅም ከሆነ እኛ ራሳችን አቅም አለን። ግን አቅም የለኝም የሚል ሀገር ካለ ግን ሀገሩ ውስጥ እዛው መቅጠር ይችላል። ለራሱ መቅጠር ይችላል የሚያማክረው ይህን ሁሉ መንገድ ከፈትምላቸው እና በመሪ ደረጃ ግን ኢንተርናሽናል ኤክስፐርት ቀጥረን የምናሰራውን ስራ ኢንተርናሽናል ኤክስፐርት ለመቅጠር ሌላ ኢንተርናሽናል ኤክስፐርት መቅጠር የተለመደ አይደለም፣ ተደርጎም አይታወቅም። እና ለዚህ ነው አይሆንም፣ በመሪ ደረጃ አያስገድም፣ ዋጋ የለውም፣ ትርጉም የለውም ያልናቸው እና እንጂ የሚጠቅም ነገር ቢሆን ኖሮ እንቀበላለን። አሁንም ቢሆን መጨረሻ ላይ ለምሳሌ በጥናቱ ላይ ልዩነት ቢፈጠር በቴክኒክ ደረጃ ጉዳዩን ለሚኒስትሮች ይቀርባል። በሚኒስትሮች ደረጃ መፍታት ካልተቻለ ግን ፓነል እናቋቁማለን ብለናቸዋል። ያንንም አልተቀበሉኝ። አቶ ፈቅ አህመድ ለመሆኑ እነዚህ የመተማመን ማጎልበቻ መርህ ያሉኝን ሰባቱን አንድ ሁለት ብሎ ማስቀመጥ ይቻላል? አንዱ እንግዲህ ምንድን ነው ለታችኞቹ ተፋሰስ የውሃ ዋስትና የመስጠት መርህ ይላል። ኢትዮጵያ የውሃ ዋስትና እንድትሰጣቸው ማለት ነው። ይህንን ኢትዮጵያ በፍጹም አትቀበለውም። ሌላው ከመረጃ ልውውጥ ጋር የተያያዘ ነው። ለምሳሌ ከመረጃ ልውውጥ ጋር የተያያዘው በናይል የተፋሰስ ትብብር ማዕቀፍ ውስጥ የታቀፈ ስለሆነ ሌላ ስምምነት ውስጥ እኛ አንገባም። ከዛ ውጪ ለምሳሌ ኢትዮጵያ የምትሰራቸውን ስራዎች ቀድሞ የማሳወቅ ፍቃድ፣ የመጠየቅ የማለት ያክል እንዲህ እንዲህ አይነት ከናይል የትብብር ማዕቀፍ ስምምነት ጋር የሚላተም ኢትዮጵያ ከገባቻቸው ግዴታዎች ጋር የሚጋጭ ስለሆነ ለዚህ ነው አንነጋገርም ያል ነው። ደግሞ ድርድር ተዘግቷል እ አሁን የናይል የትብብር ማዕቀፍ አስራ ሁለት ዓመት ከተደራደርን በኋላ ድርድሩ ተዘግቷል ሙሉ በሙሉ ሀገራቶቹ፣ በቃ ከዛሬ በኋላ አብቅቷል፣ ስምምነቱን አጽድቀን ወደ ስራ እንገባ ስላሉ፣ ያንን ግን መክፈትም አንችልም፣ ግዴታ አለብን ላለ መክፈት ማለት ነው። ለመሆኑ እስካሁን ድረስ ስንት ሀገሮች የሀገራቸው ህግ አድርገውታል ወይም ስንት ሀገሮች ራቲፋይ አድርገውታል? እሱን ስምምነት እሱን ስምምነት፣ እስካሁን ሁለት ሀገራት አጽድቆውታል ኢትዮጵያና፣ ና ሩዋንዳ፣ ደቡብ ሱዳን ዛኒያ ሁለቱ ፓርላማ አድርሰዋል። ቡሩንዲ ኬንያና ዩጋንዳ ሚኒስትሮች ምክር ቤት አድርሰዎታል። አሁን እርስዎ እዛው በድርድሮቹ ላይ ተገኝተዋል። በኢትዮጵያም በኩል በቀጥታ የሚመለከቱት ባለስልጣን፣ እርስዎ ሆኖት የወሰንና ወሰን ተሻጋሪ ወንዞች ጉዳይ ዳይሬክተር እንደመሆኑ እና ለመሆኑ ይህ የኢትዮጵያና የግብጽ ጉዳይ ተስፋ አለው? ወደፊት ሲመለከቱት ወደ ተሻለ አቅጣጫ ሄዳል የሚል አሳብ አለሁት። ወሰን ተሻጋሪ ውሃ ላይ ከትብብር ውጭ ሌላ ምንም መንገድ የለውም። ትብብር በቃ ብቸኛ አማራጭ ነው። ሁሌም ምናልባት ያለ መረዳዳት ያለ መግባባት ሊኖር ይችላል፣ ግን ዞሮ ዞሮ ሁሉም ወደ ትብብር ነው የሚመለሰው። በዓለም ላይ ያለውም ያለንም ምሳሌ ያለንም ልምድ የሆነው ነው። ስለዚህ በቅርብ ጊዜ ወደ ትብብሩ ተመልሶ እንደገና ንግግሩን እንቀጥላለን የሚል እምነት ነው ያለ። ለመቼ ነው የተቀጠረው የሚቀጥለው ስብሰባችው ቦታና ጊዜ አልተወሰነም። ምክንያቱም ግብጾቹ ሄደን ከመንግስት ጋር መክረን እናሳውቃለን ስላሉ በኢትዮጵያና በሱዳን በኩል ቀጠሮ ለመያዝ ቦታም ለመወሰን ዝግጁነት ነበረ። በግብጽ በኩል ግን ሄደን መንግስት አማክረን እናሳውቃቸዋለን ያሉት ስለዚህ ያው ባለው ቻናል አማካይነት በመገናኘት ሌላ ቀጠሮ እንይዛለን ብለን ነው የምናምነው። እሺ፣ አቶ ፈቅ አህመድ በኢትዮጵያ የውሃና ኢነርጂ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዋና ዳይሬክተር ለሰጡኝ ጊዜና ማብራሪያ በጣም አመሰግናለሁ። አመሰግናለሁ።